የኢትዮጵያ ጠቅላይ ሚኒስትር ዐብይ አህመድ በኦሮሚያ ክልል ወሊሶ ከተማ ሁለተኛ ዙር የዜግነት አገልግሎት ሰሞኑን በይፋ አስጀምረዋል። የዜግነት አገልግሎቱ ከበጎ አድራጎት በላቀ መንገድ የሚከናወን ቀጣይነት ያለውንና ሁሉንም የሚያሳተፈ መሆኑን ተገልጿል። በስነ ስርዓቱ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ ሌሎች የመንግስት ስራ አመራሮች ተገኝተዋል። ፀሐይ ዳምጠው ተጨማሪ አላት። የዜግነት አገልግሎት ከአንድ ዓመት በፊት በጨፌ ኦሮሚያ በአዋጅ ጸድቆ ስራ ላይ እንዲውል ተደርጓል። ጠቅላይ ሚኒስትር ዐብይ አህመድም በኦሮሚያ ክልል ወልሶ ከተማ የሁለተኛ ዙር የዜግነት አገልግሎት ማስጀመሪያ ፕሮግራም ላይ እንደተናገሩት ኢትዮጵያ በዜጎቿ ላብ የተገነባች በመሆኗ አሁንም ተግተን ሀገሪቷን መገንባት አለብን ብሏል። የከ አድኛ ከን ጌሰት ሴን ዳውጀትን የሮንሰ አማ ወጣቶች ነገ በሀገራችንም ሆነ ዓለም ላይ የተለየ ታሪክ የምንሰራበት ጊዜ አሁን ነው። ካሁኑ ጀምራችሁ ችግኝ በመትከል ትምህርት ቤት በመገንባት አጋዥ የሌላቸውን በዕድሜ የገፉ ሰዎችን ቤት በመጠገንና በመገንባት ጥሩ ተግባሮችን ከጀመራችሁ ረዘም ያለ መንገድ ልትሄዱ ትችላላችሁ። ለነገም ትልቅ ጥቅም ሊኖረው ይችላል። ዛሬ ያልተተከለ ችግኝ ነገ ሊበቅል አይችልም። ዛሬ ችግኝ ያልተከለ ሰው ነገ ትልቅ ዛፍ አይቶ ሊደሰትበት ከስሩም ሊያርፍ አይችልም። ነገ ትልቅ ነገር ማየት የሚፈልግ ሰው ስራውን ዛሬ መጀመር አለበት። ወጣቶች ሆይ ዛሬ ያለንበት ሁኔታ በሽታ ነው፣ እንደ ከዚህ ቀደሙ ምቹ አይደለም። ተራርቀን፣ ጤናችንን ጠብቀን ይህንን ክረምት ልንጠቀምበት ይገባል። የዜግነት አገልግሎቱ ከበጎ ፍቃድ አድራጎት ላቅ ያለና ዘላቂነት ያለ ነው ያሉት የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ስለ ዜግነት አገልግሎቱ በዝርዝር ገልጿል። አገልግሎት ማለት ኢትዮጵያ ሀገራችን ናት። እኛም የኢትዮጵያ ሀገር ዜጎችንን እንደ ዜጋ ኦሮሞም አንድ ዜጋ ነው እና ከሱን በቃውን ሙሉ በሙሉ ለማድረግ በአንድ ክልል ወይም ወደ ክልል አውርደን የበጎ አድራጎት አገልግሎት ብቻ ከምናደርግ የዜግነት አገልግሎት ብናደርግ ሁሉ ዜጋ የመደገፍ የባሱ ተባበር እና የማቀናጀት አቅም ሊኖረን ይችላሉ የሚል እንድምታ ይዞ ነው ኢኒሽቲቭን ወስዶ ባለፈው ጨፌ ኦሮሚያ ደረጃ አዋጅ እንዲቋቋም ያደረገው የክልሉ መንግስት ሲሆን የክልሉ መንግስት ይህን ሲያዋቀቅ ከዚህ በፊትም ኦሮሞ የራሱን ታሪክ አለው፣ የራሱ ባህል አለው። በራሱ እናረጋግጥ ኦሮሞ የአንድ ዜጋ ነው እንደ ኢትዮጵያና እዚህ ላይ እናረጋግጥ ማለት የሌላውን ዜጋ የማግለል ሳይሆን ሁሉም ሊጠቀሚበት የሚችል ነው። ግን መነሻውን ኢኒሽቲቭን የኦሮሚያ ብሔራዊ ክልላዊ መንግስት ወስዶ እየሰራበት ያለበት ሁኔታ ነው ያለው። አገልግሎቱ የክረምት በጎ ፍቃድ አገልግሎትን ጨምሮ ዘርፈ ብዙ መልክ አለው ብሏል። አቶ ጌታቸውም አምስት ዋና ዋና ጉዳዮችን ይዞ ነው ዘፍረማት እየተሰራበት ያሉ አንደኛው የችግኝ ተከላ ነው። ሁለተኛ በክልላችን ባሉ ትምህርት ቤቶች ሺህ በላይ ትምህርት ቤቶች አሉ። በእነዚያ ትምህርት ቤቶች ሶስት ሶስት የማ ክፍሎችን በተጨማሪ የመገንባት፣ በሶስተኛ ደረጃ ላይብራሪ ከሚሰሩ ስራዎች አንዱ፣ በአራተኛ ደረጃ የደም ልገሳ ነው። ከዚህ በፊትም ክረምትም በበጋም ሲሰራበት የነበረው ደም የመለገስ እና በአምስተኛ ደረጃ ደግሞ ደካሞችን እና አቅም የሌላቸውን የመደገፍ የመርዳት የደካሞችን ቤት የመገንባት እና አስፈላጊ የሆኑ ድጋፎችን የማድረግ ስራዎችን አጠቃሎ የያዘ ስራ ነው። የዘንድሮ መርሃ ግብሩ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ፣ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ እና የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በዘንድሮ የኦሮሚያ ክልል የዜግነት አገልግሎት መርሃ ግብር በክልሉ በሚገኙ አስር ሺህ ትምህርት ቤቶች ውስጥ ተጨማሪ ሶስት ሶስት የመማሪያ ክፍሎች በበጎ ፈቃደኞች የማስገንባት እቅድ ተይዟል። ጠቅላይ ሚኒስትር አብይ አህመድም በወሊሶ ሊበን የመጀመሪያ ደረጃ ትምህርት ቤት ውስጥ ሶስት ተጨማሪ ክፍሎችን ግንባታ አስጀምረዋል። በተጨማሪም ለትምህርት ቤቱ ቤት መጽሀፍት ሀምሳ ኮምፒውተሮችና የተለያዩ የትምህርት መርጃ መጽሀፍትን አበርክቷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በበኩላቸው ህብረተሰቡን በማሳተፍ ወደ ቀድሞ ባህላችን ተመልሰን ተወዳዳሪ በመሆን ኦሮሚያን እንገነባለን ብሏል። naannoo oromiyaa misooma ariifachiisaa hunda galeessa ta'e rakkoo uummata keenyaa hidhaan hiikuu danda'u የኦሮሚያ ክልላዊ መንግስት የህዝባችንን ችግር ለመፍታት ሁሉንም ማዕከል ያደረገ የተፋጠነ ልማት ተግባራዊ ለማድረግ የተለያዩ ፕሮግራሞችን ቀርጾ ህዝቡን ባሳተፈ መልኩ ብዙ ስራዎችን ለመከወን አቅዶ ስራውን ጀምሯል። ይህ የዜግነት አገልግሎትም የክልላችንን ህዝብ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ፣ ከትንሽ እስከ ትልቅ ሁሉም ያለውን እውቀት ገንዘብና ጉልበት አጠናክሮ የአካባቢውን ልማት እንዲያፋጥንና የህዝቡን ችግር እንዲፈታ ትኩረት ተሰጥቶት እንዲሰራ መንግስት ወስኗል። ይህን ለማሳካትም አምስት እሴቶች ተለይተዋል። አንደኛ ወደ ቀደመው ማንነታችን እንድንመለስ መከባበር፣ ፈጣሪን በመፍራት በመከባበር አብሮ መኖርን ሲሆን ሁለተኛው በሁሉም ነገር ተወዳዳሪ መሆን ነው። ሶስተኛው ደግሞ ቀንና ሌሊት መስራት፣ ከግድ የለሽነት መውጣት። አራተኛው የራስ የአመለካከትና አካባቢ ንጽህና መጠበቅ። አምስተኛው ደግሞ ትብብር መደጋገፍና አብሮ መስራት እንዲሁም በአንድነት መቆም ነው። በእነዚህ አምስት ሴቶች ኦሮሚያና ኢትዮጵያን እንገነባለን ተብሎ በኦሮሚያ ክልላዊ መንግስት ጨፌ ኦሮሚያ ውሳኔ ላይ ተደርሷል። ባለፈው ዓመትም ከ12 ቢሊዮን ብር በላይ በኦሮሚያ ለልማት ውሏል። የዜግነት አገልግሎቱ በዜግነት አገልግሎት ኦሮሚያን እንገነባለን በሚል መሪ ቃል ነው የሚካሄደው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።